የ 2005 ዓ ም በዓለ ጥምቀት በመላ የኦርቶዶክስ እምነት ተከታዮች ዘንድ በዛሬው ዕለት ተከብሮ ውሏል። የበዓሉ አከባበር ምን ይመስል እንደነበረ እስክንድር ፍሬውን አሁን በስልክ አግኝቼ አጫውቶኛል። መስመር ላይ ይገኛል። እስክንድር እስክንድር። እንደምናመሸ፣ እንደምናመሸ ሰለሞን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነበር የዛሬ ዕለተ ጥምቀት? እንግዲህ ያው ትናንት እንደምታስታውሰው የከተራ በዓል በደመቀ ሁኔታ ተከብሮ ነበር። ዛሬ ደግሞ ያው የጥምቀት በዓል በጣም በርካታ የክርስትና እምነት ተከታዮች በተገኙበት ተከብሯል። በተለይም በእጃን ሜዳ አቃቤ መንበረ ፓትርያርኩ በተገኙበት፣ ብፁዕ አቡነ አፍናይል በተገኙበት፣ እንደዚሁም የግሪክ ኦርቶዶክስ ቤተ ክርስቲያን ተወካይን ጨምሮ ከተለያዩ አካባቢዎች የመጡ እንግዶች፣ ቱሪስቶች፣ ኢትዮጵያውያን አማኞች በተገኙበት በደመቀ ሁኔታ ነው የተከበረው። ይህ በዓል እንግዲህ እንደምታውቀው በርካታ ሕዝብ ወጥቶ ታቦታቱን የሚሸኝበት እንዲሁም ከየማደሪያቸውም ሲወጡም የሚያስገባበት እና ከፍተኛ ድምቀትና ልዩ የበዓል ድባብ የሚፈጥር ነው። እንደምታውቀው ሰለሞንና ይህ ሁኔታ ነው የተከበረው። ከውጭም የተጋበዙ እንግዶች እንደነበሩ ሰምቼ ነበረ። አዎ፣ እንግዲህ በየአመቱ ይህ በዓል በሚከበርበት ጊዜ የኦርቶዶክስ አብያተ ክርስቲያናት በተለያዩ አለማት ከሚገኙ የኦርቶዶክስ አብያተ ክርስቲያናት የተወከሉ እንግዶች ይገኛሉ። በዚህም አመት በተለይ ከግሪክ ኦርቶዶክስ ቤተ ክርስቲያን የተወከሉ እንግዳ ተገኝተው ንግግርም አድርገዋል። በዓሉ እንግዲህ ይህ በዓል የሚጠናቀቀው ታቦታቱ በሙሉ ሲመለሱ ነው። ለምሳሌ እስከ ሰኞ ድረስ የሚቆይበት ሁኔታ አለ። በተለይ በዛሬው ዕለት እጅግ ደማቅ ነበር አካባቢው ሰለሞን። እሺ አመሰግናለሁኝ፣ እስክንድር። መልካም በዓል መልካም በዓል ለአንተም ሰለሞን።